You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo Na Masigmo thumbnail and follow program and date Madm at the Demichelu le Maradat sbs.com.au/samharikrigovnew. አቶ ነቢያት ጌታቸው የኤፌድሪ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ እንደሚታወቀው ሰሞኑን ጠቅላይ ሚኒስትር አብይ አህመድ በኖርዌይ የሰላም ኖቤል ሽልማት ኮሚቴ አማካኝነት የ2019 የኖቤል ሰላም ሽልማት ተሸላሚ ሆነዋል። ያ ማለት ምን ማለት ነው? ለኢትዮጵያ እንደ ሀገር፣ ለጠቅላይ ሚኒስትሩ እንደ መሪ፣ በተለይም ከውጭ ግንኙነት አኳያ ለኢትዮጵያ የውጭ ጉዳይ ሚኒስቴር አመሰግናለሁ። ካሳሁን እንዳልከው እጅግ በጣም የሚያስደስት ዜና ነው ከኦስሎ የተሰማው። ክቡር ጠቅላይ ሚኒስትር አብይ አህመድ የሁለት ሺ አስራ ዘጠኝ የኖቤል ሽልማት አሸናፊ ሆነዋል ተብለው ይፋ ከተደረገበት ጊዜ ጀምሮ እዚህም ዓለም አቀፉ ማህበረሰብ ደስታውን በተለያየ መልኩ እየገለጸ ነው። ይሄ እንግዲህ ለኢትዮጵያ ዲፕሎማሲ ወይንም ለውጭ ግንኙነታችን ምንድን ነው፣ ምን ፋይዳ አለው ብለህ ላነሳኸው ጥያቄ በዋነኛነት እንግዲህ ክቡር ጠቅላይ ሚኒስትር ለሰሯቸው ለወሰዷቸው የሰላም እርምጃዎች እውቅና የሰጠ ሽልማት ነው። ይሄ በተለይ በአፍሪካ ቀንድ ውስጥ ኢትዮጵያ በቀጠናችን ብሎም በአህጉራችን ሰላምና መረጋጋት እንዲኖር ላደረገችው አስተዋጽኦ በተለይም በኢትዮጵያና በኤርትራ መካከል የተፈጠረው ሰላም እንዲሁም ክቡር ጠቅላይ ሚኒስትሩ ይህ የአፍሪካ ቀንድ ውስጥ ኤርትራና ጅቡቲን የደቡብ ሱዳንን የሰላም ሂደት በሱዳን በቅርቡም ሰላም ለማምጣት የተጫወቱት ጉልህ ሚና ቀጣይ የነበረው በሶማሌም እንዲሁ ከፌዴራል መንግስቱ ጋር ሀገሪቱን የበለጠ ሰላም እንድታገኝ እየተሰሩ ላሉ ዋና ዋና ጉልህ ለሆኑ ዲፕሎማሲ ስራዎች እውቅና የሰጠ ነው። እንግዲህ ይሄ ለኢትዮጵያ ዲፕሎማሲ ትልቅ ትልቅ የሆነ አቅምና ሀብት ነው። በዋነኛነት ሌላም የሚያረጋግጠው ነገር ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን በአፍሪካ ህብረትም ኢትዮጵያም በውጭ ግንኙነት ፖሊሲዋ ውስጥ ይዛም የምትቀሳቀሰው መርህ ውጤታማ መሆኑን አንዱ ማሳያ ነው። ከዲፕሎማሲው አኳያ ካነሳኸው ሌላው ነገር ለኢትዮጵያ ዲፕሎማሲ እና ዲፕሎማቶችም በያሉበት ኃላፊነታቸውን በመወጣት ረገድ ለሚያደርጉት እንቅስቃሴ ትልቅ የሆነ ተጨማሪ አቅም ነው የሚፈጥረው። እኛ ለዘመናት እዚህ ቀጠና ላይ የምንታወቀው የጦርነት፣ የችግር የመጣ ቀጠና ነው። ቀጠናችንን ብቻ ሳይሆን በአፍሪካም እና እንዲህ ያለ ዓለም አቀፍ እውቅና የተሰጠው ሽልማት በመሪዎች ደረጃ ማግኘቱ መላው ይህንን ስራ ይዞ ለሚንቀሳቀስ ዲፕሎማት በየቦታው ለሚያደርገው ስራ ደጋፊና ተጨማሪ አቅም ነው የሚሆንለት። ሌላው ማንሳት የምፈልገው ኢትዮጵያ ለሰላም ዲፕሎማሲ ልዩ ትኩረት የምትሰጥ ሀገር ስለመሆኗ እንደገና አንድ ማሳያ ነው። ኢትዮጵያ በሰላም ማስከበር የቆየ ታሪክ አላት። ኢትዮጵያ በመልትላተራል ዲፕሎማሲ ወይንም እ ባለ ብዙ ወገን ዲፕሎማሲ ሊግ ኦፍ ኔሽንስ በኋላም የተባበሩት መንግስታት እችም ዓለም አቀፍ ድርጅቶች ውስጥ ተቀላቅላ ስትሰራ ሰላም ለአካባቢዋ ብቻ ሳይሆን ለዓለም ሰላም ልዩ ትኩረት እንደምትሰጥ የሚያሳይ ነው። ስለዚህ ኢትዮጵያ ለሰላም ዲፕሎማሲ የምትሰጠው ትኩረት አንዱ እውቅና የተሰጠ አሁን እንግዲህ ባለም አቀፍ ደረጃ ነው። ይሄም አንዱ ከዲፕሎማሲ እንቅስቃሴ አኳያ ጠቃሚና ለስራችን አጋዥ የሚሆን ሀይል ነው የሚሰጠ። ሌላው ከገጽታ ግንባታ አኳያ ከፓብሊክ ዲፕሎማሲ አኳያ በምናይበት ጊዜ የዚህ የኖቤል ሽልማት ኢትዮጵያ የሰላም ዲፕሎማሲ ዋነኛ አቀንቃኝ አገር መሆኗን በየመድረኩ ለማንሳት ኢትዮጵያ በሰላም የምታደርገው እንቅስቃሴ የዲፕሎማሲዋ ዋና ማዕከል መሆኑን በማሳየት ለሀገሪቷ በተለይ በተለያዩ ዓለም አቀፍ መድረጎች የሚደረጉ ግንኙነቶች አንድ የገጽታ ግንባታ መሳሪያም ሆኖ ሊያገለግል ይችላል የሚል እምነት አለኝ። ምናልባት ከዚህ ጋር አያይዤ ማንሳት የምፈልገው ይሄ ለኢትዮጵያ ዲፕሎማቶች ወይም ኢትዮጵያ ዲፕሎማቶች በምታከናውንበት ጊዜ ብቻ ሳይሆን በውጭ ሀገር በሚሊዮኖች የሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያውያን አሉ። ኢትዮጵያ ሀገራቸው በዚህ ከኖቤል ሰላም ሽልማት ጋር በምትነሳበት ጊዜ እነኚህ ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራቸው ዳግም የሚኮሩበትን እንዲሁም በዚህ ዙሪያም ተሰባስበው የበኩላቸውን ድጋፍና አስተዋጽኦም ለማድረግ ተጨማሪ እድል የሚፈጥር ልዩ አጋጣሚ ነው ለማለት ወዳለሁ። አሁን እንዳነሱት በእርግጥ ጠቅላይ ሚኒስትሩ በሰላሙ በኩል ከፍተኛ አስተዋጽኦዎች አድርገዋል። ከኢትዮጵያና ኤርትራ ብቻ የተያዘ አይደለም። የጅቡቲና ኤርትራን በማቀራረቡ በተለይም በሱዳን ላይ ኬታማ የሆነ ውጤት ማስመዝገቡ በሶማሌም እንደዚሁ እነኚህ ክንውኖች ተከናውነዋል። የሽልማቱ አንደኛ ትኩረት ግና በኢትዮጵያና በኤርትራ በኩል ላይ ሰላምም ጦርነትም አልባ የሆነ ውጥረት የነበረበትን ከማርገቡ አኳያ ነው። በኢትዮጵያና ኤርትራ የሰላም ስምምነት ባሁ በአሁኑ ወቅት በምን ሁኔታ ላይ ይገኛል? ጠቅላይ ሚኒስትሩ ጥረት አንኳር ስኬቶች ናቸው የሚባሉት ምንድን ናቸው? ከስምምነቱ በኋላ የተገኙ ፋይዳዎች ምን ይመስላሉ? እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለት ሺህ አስር አገሪቱን ለመምራት ኃላፊነት ከተረከቡበት ጊዜ የመጀመሪያ የቅድሚያ ቅድሚያ ሰጥተው ካዩቸው ጉዳዮች መካከል ይሄ ሞት አልባ ጦርነት ብለው በኢትዮ ኤርትራ መካከል ከአስራ ዘጠኝ ዘጠና እስከ አስራ ዘጠኝ ዘጠና ሁለት በኛ አቆጣጠር ለማፋሳሽ ጦርነት ተካሂዶ ከዛ ጦርነት በኋላ ወስ ሀያ አመታት በሁለቱም ሀገራት ድንበር ከፍተኛ የጦር ኃይል ተከማችቶ ፍጥጫ ውስጥ የቆየ ሕዝብ ለሕዝብ ግንኙነቱ ይሄ አብሮ የኖረ ሕዝብ ለረጅም ጊዜ ተቋርጦ የቆየበት እና በሁለቱ መካከል እንግዲህ ይህን ከሀያ አመት የዘለቀውን የቁርሾና የተለያዩ መንፈስ የሚሰብር ስምምነት ነው እንግዲህ በኢትዮጵያና በኤርትራ መካከል ሊፈጸም ያደረጉት ይሄ ስምምነት ተፈጸመ ጊዜ ጀምሮ እንግዲህ የተለያዩ ግንኙነቶች ተደርገዋል። በከፍተኛ ባለስልጣናት ደረጃ የልዑካን ቡድኖች ልውውጥ ተደርጓል። ክቡር ጠቅላይ ሚኒስትራችን ወደ ኤርትራ ተጉዘዋል። እንዲሁም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንዲሁ እሳቸው የተመሩት ልዑካን ቡድንም ወደ ኢትዮጵያ መጥቷል። በተከታታይ ከዛ በኋላ የሰላም ስምምነቱ ከተፈረመ እና የጦርነት በቁርሾ እና በጠላትነት የመተያየቱ ሁኔታ እንዳበቃ በአዲስ መልክ የህዝብ ለህዝብ ግንኙነቱ የሚጠናከርበትን እድልና በር የከፈተ ነው። እንግዲህ ይሄ እድልና በር ከተከፈተ በኋላ እንደምታውቀው የዲፕሎማሲያዊ ግንኙነት ሁለቱ ሀገሮች ወዲያው ጀምረዋል። ሁለቱም ሀገሮች በመዲናቸው ኤምባሲዎች ከፍተው ይህንን ግንኙነታቸውን ኦፊሴላዊ በሆነ መልኩ እያስኬዱ ይገኛሉ። የአየር አገልግሎትም እንዲሁ በሁለቱ ሀገሮች መካከል እየተደረገ ነው። ከዚሁ ጎን ለጎን ሁለቱ አገሮች መካከል ያለው ግንኙነት ተቋማዊ ቅርጽና በስምምነት ላይ የተመሰረተ ማድረግ አስፈላጊነቱ በሁለቱም ስለታመነበት በዛ ረገድ ኤርትራም ኢትዮጵያም ከፍተኛ ኃላፊዎች በየጊዜው በመረጃ እየተለዋወጡ ወደዛ አይነት ቋሚ ወደሆነ ተቋማዊ ወደሆነ ስምምነት ለማምራት ስራዎች እየተሰሩ ነው የሚገኙት። እንግዲህ አሁን ባለበት ደረጃ እነምን ተቋማዊ ቅርጽ ለማስያዝ ይረዳሉ ተብሎ የታሰቡ የትብብር ሰነዶች በሁለቱም ወገን ልውውጥ ተደርጎባቸው፣ እነዚህም ተመሳይ ለማድረግ ተከታታይ ውይይቶች እየተደረጉ ነው የሚገኘው። አሁን ያለበት ደረጃ ዜ ነው የሚገኘው። ቀደም ሲል የሰላም ኖቤል ሽልማት አንዱ እጩ የነበሩት በኢትዮጵያ ታሪክ ቀዳማዊ ኃይለ ሥላሴ ናቸው። ላደረጉት በርካታ የሆነ የሰላም በጎ ጥረቶች በእጩነት ቀርበዋል። ለስኬት ባይበቁም ሁን ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሎሬት ናቸው። ይህ ማለት ቅድም እንዳነሱት ለውጭ ጉዳይ ሚኒስቴር በተለይም ለዓለም አቀፍ ዲፕሎማሲ ከፍተኛ የሆነ አዎንታዊ አስተዋጽኦ እና ሚና እንደሚኖረው፣ እንደዚሁም ለኢትዮጵያ ገጽታ ልዩ የሆነ ስፍራ እንደሚያስይዝ አንስተዋል። ከዚህ ያ የአሁኑ የኖቤል ሰላም ሽልማት የኢትዮጵያን የውጭ ግንኙነት ፖሊሲ ላይ ምን የሚያሳድረው በጎ አስተዋጽኦ ይኖራል? ከመዋቅር አኳያ ኢትዮጵያ ከዚህ በኋላ የሰላም ጥረቷን በመግፋት እና በዛ ላይ ትልቅ ሮል ለመጫወት ቀደም ሲል ወደ ነበረት አይነት ቦታ ወደ ገለልተኝነቱ ሄዳለች ወይስ አሁን ያለው ፖለቲካ አርባና አምስት ዓመት ከነበረው የተለየ ስለሆነ ኮምፕሮማይዝ እያደረጉ የመሄዱ ጉዳይ ግድ ስለሚል እና ኢትዮጵያም ባላት የሰላም አስከባሪ ሚናዎች አኳያ ምን አይነት አይነት አስተዋጽኦዎች ይኖራሉ። ሌላ አይነት የፖሊሲ የማዋቀር ማሻሻያዎች እንዲያደርግ ይሄን የኖቤል ሰላም ሽልማት በእናንተ በውጭ ጉዳይ ሚኒስቴር ፖሊሲ ላይ ወይም አስተሳሰብ ላይ የሚያሳድረው ተጽዕኖ ይኖራል? የውጭ ግንኙነት ፖሊሲያችንን በተመለከተ እንደምታውቀው የኢትዮጵያ የውጭ ግንኙነት ፖሊሲ ኦልሞስት ባለፉት አስራ ሰባት አስራ ስምንት ዓመታት በተግባር ላይ ውሎ ስንሰራበት የቆየ አንድ ሰነድ እንዳለ ይታወቃል። ይሄንን ከዚህ በሀገር ውስጥ ከተጀመረው ለውጥና ሪፎርም ጋር በተያያዘ ካለፈው ዓመት ጀምሮ ባለፉት ወራቶች ይሄንን የውጭ ግንኙነት ፖሊሲ የመከለስ ወይም ዲቫይዝ የማድረግ ስራዎች በስፋት እየተሰሩ ነው። ይሄ ስራም አሁን በቅርቡ ይጠበቃል። ይጠበቃል። ይሄ ከሚያነሳቸው ጉዳዮች አንዱ ኢትዮጵያ ለሰላም ዲፕሎማሲ የልዩ ትኩረት እንደምትሰጥ አጽንኦት ይሰጣል። በዚሁ ሰነድ ላይ እንግዲህ ኢትዮጵያ ለሰላም እንቅስቃሴ በማድረግ ረገድ ቅድም በሰላም ማስከበር ሂደት ውስጥ ያላትን ተሳትፎ አስመልክቶ ያነሳው ነጥብ አለ። እንደሚታወቀው ኢትዮጵያ በአሁኑ ወቅት ከዓለም ሰላም አስከባሪ ወታደሮች የተለያዩ ሰላማቸውን በታወቀባቸው አካባቢዎች ሰላም አስከባሪ ኃይል በመላክ አንደኛነት ስፍራውን የያዘች ሀገር ናት። ይሄ ታሪካዊ የሆነ የሰላም ሚናዋ አሁን ደግሞ ይበልጥ ጎልቶ የሚወጣበት ሁኔታ ነው የተፈጠረው። የውጭ ግንኙነታችን ግንኙነት ፖሊሲያችንም የሰላም ዲፕሎማሲ የሚባለው መርህ ወይም ኮንሰፕት ትኩረት ተሰጥቶት የሚሰራ ነው። እንግዲህ ከዚህ ጋር ተያይዞ ኢትዮጵያ መሪ የሆኑት የጠቅላይ ሚኒስትር የዚህ የሰላም ኖቤል ሽልማት አሸናፊ መሆናቸውም ይሄንን ፖሊሲ ለማስፈጸም በሚደረጉ እንቅስቃሴዎች ዙሪያ የራሱ የሆነ በጎ አስተዋጽኦ እንደሚኖረው ይታመናል። ኢትዮጵያ ለሰላም ስታደርግ የነበረውን አስተዋጽኦ የበለጠ በዓለም አቀፍ ደረጃ በበለጠ ደረጃ እውቅና ሊሰጠው የሚችልበትን ሰፊ እድል የሚፈጥር ነው የሚሆነው። ከዛ ባሻገር ስ ይሄ አንዱ በሀገር ውስጥ ፖለቲካና በተለይም በውጭ ሀገር ከሚኖሩ ኢትዮጵያውያን ና ትውልድ ኢትዮጵያውያን ጋራ የመቀራረቡ ሁኔታ ራሱ የፖለቲካ ቅኝቱን በምን መልክ ይቀይረዋል? በእርግጥ አገር ውስጥ አንዱ ትኩረት የሚሰጥበት የመደመር ፍልስፍና አንዱ ይህንን የሚያመላክት ነው። ሰላም እርቅና ፍቅር ከውጭም ካሉት ዲያስፖራ ማህበረሰብና ሀገር ውስጥ ያለውንም ሁኔታ ምናልባትም እስካሁን ከነበረው ለየት ባለ መልኩ ወይም ያንን አጠንክሮ ባጎላ መልኩ ችግሮችን በሰላማዊ መንገድ የመፍታቱ ሁኔታ የጠቅላይ ሚኒስትሩ አስተሳሰብ ላይ ሌላ በጎ አዎንታዊ ተጽዕኖ ያሳድራል የሚል እምነት አለ። በሚገባ እንግዲህ ይሄ በሀገራችን የዚህ የለውጥ እንቅስቃሴ ከተጀመረበት ጊዜ ጀምሮ መሰረት የሆነው ሰላም፣ እርቅና ፍቅር የሚሉት መርሆች በውጭ ሀገር የነበሩ በርካታ ኢትዮጵያውያንና እና ትውልድ ኢትዮጵያውያን በተለያየ የፖለቲካ ጎራ ተሰልፈው ከመሳሪያ አንግቦ እስከ ከመዋጋት የደረሱ የተለያዩ የፖለቲካ ኃይሎች በሙሉ ያለ አንዳች ልዩነት ሁሉም ወደ ሀገራቸው ገብተው በሰላም በእርቅና በፍቅር ቀጣዩን የኢትዮጵያ ሁኔታ በጋራ ሆነው መስራት የሚችሉበትን ሁኔታ ያመቻቸ ነው። ስለዚህ ይሄ እሳቤና አመለካከት ከመነሻውም ከዚህ ጋር የተያያዘ በመሆኑ ይህንን ሬኮግናይዝ የሚያደርግ ይህንን እውቅና የሚሰጥ ዓለም አቀፍ የሆነ በዓለም ከፍተኛ ስፍራ ያለውን ይህንን የኖቤል ሽልማት ማግኘቱ በራሱ ይህንን በሀገር ውስጥም ሆነ በውጭ ሀገር ካሉ ኢትዮጵያንና ትውልድ ኢትዮጵያንን ወደ አንድ ጥላ ሥር የሚያሰባስብና ሁሉም በጋራና በመተሳሰብ በሰላም በእርቅና ፍቅርን መሰረት ባደረገ አመለካከት በጋራ ሊያንቀሳቅስ የሚችል አንድ ተጨማሪ እሴት ነው የሆነ ብዬ ነው የማስበው። አቶ ነቢያት ጌታቸው በፌድሪ የውጭ ጉዳይ ሚኒስቴር ቃል አቀባይ። ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።